የፈረንጆች ገና በተለያዩ አጋጣሚዎች ወደ አገሮቻቸው ሳይሄዱ ቀርተው እዚህ የሚያሳልፉ የውጭ ሀገር ዜጎችን ስናፈላልግ ኒኮላ አሽቡትን አገኘን። ኒኮላ ሌላ ስምም አላት፣ ኢትዮጵያዊ ስም ትዝታ። ኒኮላ ወይም ትዝታ ጀርመናዊት ስትሆን በሃምቡርግ ዩኒቨርሲቲ በአፍሪካ እንዲሁም ኢትዮጵያ ቋንቋዎችና ባህል ተመርቃለች። ኒኮል ወጣ ገባ እያለችም ቢሆን ላለፉት ሁለት ዓመታት በኢትዮጵያ በተለያዩ ስራዎች ሰርታለች፣ በመስራት ላይም ትገኛለች። ኒኮል የዘንድሮው የፈረንጆች ገና በዓል ከቤተሰቦቿ ጋር ለማሳለፍ ባትችልም እዚሁ የተቸገሩ ወገኖችን በማገዝ አክብረዋለች። ከዳውንታውን ሆቴል ጋር በመተባበር ሰዎች ያላቸውን ትርፍ ልብስ ወደዚያው እንዲያመጡ በተለያዩ ማስታወቂያዎች በማስነገር የሰበሰበችውን አልባሳት ለሙዳይ የበጎ አድራጎት ድርጅት በመርዳት ወደዚህ ጉዳይ ከመግባታችን በፊት በአገርሽ፣ በጀርመን የገና በዓል እንዴት ታከብሪው ነበር? አልናት። በጀርመን የገና በዓል አከባበር ከኢትዮጵያ ትንሽ ለየት ይላል። ከቤተሰቦቼ ጋር ተሰባስበን የገና ዛፍ ተክለን ከዋዜማው ጀምሮ ነው የምናከብረው። በተለይ በዋዜማው ስጦታዎችን እንለዋወጣለን። ከቤተሰብ ጋር ተሰባስበን የጀርመን ቀይ የወይን ጠጅ እየጠጣን በደስታ ነው የምናከብረው። ከቤተሰብ ጋር ሰብሰብ ብሎ በደስታ ማሳለፍ ከለመድሽ የዘንድሮ በዓል ከቤተሰብሽ ተለይተሽ ስታከብሪ ውስጥሽ ምን ይላል ለሚለው ጥያቄያችን ኒኮል ወይም ትዝታ ተከታይን ብላናለች። ከቤተሰቡ ጋር ተለይቼ ይህን በዓል ሳከብር ዘንድሮ ለሦስተኛ ጊዜ ነው እና ቤተሰቦቼ ናፍቀውኛል። ስለዚህም በየጊዜው በስልክ እየተደዋወልን እናወራለን። እነሱም በስልክ አማካኝነት የገና ዛፍ ፎቶግራፍ ይልኩልኛል፣ ምክንያቱም በቤት ዛፉ የለኝማ። ብቻ አብረው ተሰባስበው የሚያሳዩ ፎቶዎች ልከውልኛል። እናም በተወሰነም ቢሆን ቤት ውስጥ ያለ ሆኖ እንዲሰማኝ አድርገውኛል። ኒኮል ከቤተሰብ ጋር ሆና በዓሉን ለማክበር ባትችልም ከሌላ ኢትዮጵያውያን ቤተሰቦች ጋር በዓሉን አክብረዋለች። የገና በዓል ገና ሳምንት ሲቀረው ጀምራ ልብሶችን በማሰባሰብ ለሙዳይ ምግባረ ሰናይ ድርጅት በዛሬው ዕለት አስረክባለች ስ ስ ት የዘንድረው ገና ለየት ያለ ነው ለእኔ ምክንያቱም ሁሌ እንደማደርገው ለቤተሰቦቼ ስጦታ በማበርከት ማሳለፍ አልችልም። ስለዚህ ለኢትዮጵያውያን ወገኖቼ አንድ ስጦታ ማበርከት እንዳለብኝ አሰብኩ። በመሆኑም ከሙዳይ ምግባረ ሰናይ ድርጅት ጋር በመተባበር ሰዎች ያላቸውን ትርፍ አልባሳት ወደ አንድ ቋት እንዲያመጡት በማድረግ በማኅበሩ ለሚረዱ ሕፃናት በመስጠት ነው የዘንድሮው በዓል ያሳለፍኩት። በጣም ደስ ይላል። ኒኮል ወይም ትዝታ፣ እሷ ብቻ አልተደሰተችም። አልባሳቱ በእሷ በኩል የተሰበሰበላቸው ችግረኛ ወገኖችም በእሷ የበጎ አድራጎት ስራ መደሰታቸውን ትገልጻለች። በጣም ተደስቷል። እንዴት ልግለጽልህ? ይህ ነገር በፍጹም አልጠበቁም ነበር። እኔ ያየሁትን ደስታ ለመግለጽ ቃላት የለኝም። ብቻ በጣም ደስ የሚል ነበር ዋ ስ ሚ ስፒችስ ር ኒኮል ወይም ትዝታ ያሰባሰበችው አልባሳት በዛሬው ዕለት ለሙዳይ ምግባረ ሰናይ ድርጅት ስታስረክብ የማኅበሩ መስራችና ስራ አስኪያጅ ወይዘሮ ሙዳይ ምትኩን አነጋግርናቸዋል። በጣም ደስ የሚል እውነት ሲነገርኝ ሰርፕራይዝ ነው ያደረጉኝ። ምክንያቱም ብዙ ጊዜ ገና ሲመጣ የምናውቀው ክሪስማስ ሲመጣ ጊፍት ነው የምናውቀው እና ጊፍቱን ግን አሁን ለየት አድርጎ ከኛም የባሰል ከኛ በታች ያሉ ልጆችን መርዳት እንችላለን። ስለዚህ ያዋቂም የምን ማንኛውም ነገር ያላችሁን ገቢ አድርጉ ተብሎ በዳውንታውን እና ስተረውሎ ሲነገርኝ ራሱ እውነት አልመሰለኝም መጀመሪያ። ከዛ በኋላ ግን ፖስተሩን ሳይ የእኛ ሎጎ ተደርጎ እንደገና የሰውሰው ሳይ በጣም እጅግ በጣም ነው ደስ ያለኝ። በጣም እኔ ቃላት አይገልጸውም። ከእግዚአብሔር ይስጥልኝ ነው ምለው። እግዚአብሔር ይስጥልኝ ሲል በእኔ ስም ብቻም ሳይሆን በህጻናቶቹም በሴቶቹም ስምን ነው ለማመስገን የምፈልገው በተለያዩ የስራ አጋጣሚዎች ወደየሀገሮቻቸው ሳይሄዱ የቀሩ የውጭ ዜጎች በጋራ ሰብሰብ ብለውና ከኢትዮጵያውያን ወዳጅ ዘመዶቻቸው ጋር ከትላንት ጀምሮ በደስታ ሲያከብሩት ተመልክተናል። ለዶቼቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም